የባህል መድረክ ዘመዲናሀ ዘመዲ ዘመዲናሃ ዘመዲሂ አረ እናንተ ሰዎች ከታሪክ ተማሩሁ ጥንት አባቶቻችን ምን እንደ ነበሩሁ ዘመዲነሃ ዘመዲህ አዝማሪ ይሉናል አዝማሪ ስታቸሁ የተበላሸውን ስላደስ ነናደው አዝማሪ ከየት ወዴት በተሰኝ ርዕስ የአዝማሪን ሙያና ለማህበረሰቡ የሚሰጠውን አገልግሎት በተመለከተ በባህር ዳር ዩኒቨርሲቲ የሁለት ቀናት አውደ ጥናት ላይ ተሳታፊ የነበሩት አዝማሪ ነጋ ሙሉ አለም አደገና ባለቤታቸው ምግብን ነበር ያደመጥ ነው ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ስንኝ ቋጣሪው፣ ግጥም ደራሲው፣ መሰንቆ ተጫዋቹ እሱ ራሱ ድምፃዊም ሆኖ እንደ አንድ ሙዚቃ ባንድ ስለሚያገለግለው ስለ አዝማሪ ስራ እያወሳን የባህር ዳሩን የአዝማሪ ጉባኤ እንቀኛለን። መልካም ቆይታ። ከአድማስ ወዲያ ማዶ በሀሳብ አስደምማ ብዙ ታስቃኛለች ጥበብኛይናማ ጥበብኛይና በትግራይም ዋዛ ወሎ ላሊበላ በጎንደር አዝማሪ የተናፈቀው ፈላ ታሪክ መርማሪዎች ተፈላሳፊዎች በኮንፈረንስ ዋሉ። ማሲንቆዎቻችን ጀርመን ተከበረ በኢትዮጵያ ልጆች ሲል አዚሞ ነበረ። እውቁ አዝማሪ ደጀን ማንችሎት በጎርጎሮሳውያኑ 2012 ዓ ም መጀመሪያ ጀርመን ሂልደስሃይም ላይ በተካሄደው የመጀመሪያው ዓለም አቀፍ የአዝማሪ ጉባኤ ላይ ከሁለት ሳምንት በፊት ሃምቡርግ ጀርመን ላይ ስለ አዝማሪ የሚያጠናው ቡድን በዩኤስ አሜሪካ የሚገኘውን አሜሪካዊውን ምሁር ይዞ ከእስራኤል ታዋቂውን አዝማሪ ያስከትሎ ባህር ዳር ዩኒቨርሲቲ ሁለተኛ ጉባኤውን አካሂዷል። በአውደ ጥናቱ አዝማሪዎች፣ ምሁራን ተካፋይ ነበሩ። ከጉባኤው አዘጋጆች መካከል በጀርመን ሀገር ሶስተኛ ዲግሪያቸውን ያገኙትና በዩኒቨርሲቲው የአባይ የባህልና ልማት ጥናት ምርምር ማዕከል ዳይሬክተር ዶክተር ሙሉቀን አንዱ አለም የአዝማሪ ሙያ በቂ ጥናት ስላልተደረገበት ባለሙያዎችና ምሁራን በጋራ የሚመክሩበት መድረክ መጀመርን በማስፈለጉ ጉባኤው መካሄዱን ገልጸዋል። አዝማሪ የሚባለው ነገር ብዙም ትኩረት ያልተሰጠው እና ትኩረት የተነፈገው አይነት ነገር ሆኖ ነው ለረጅም ጊዜ የቆየው። ብዙ ባለሙያዎች አሉ በሀገሪቱ ውስጥ፣ በተለይ በሰሜኑ አካባቢ እጅግ በጣም ሰፊ የሆኑ ባለሙያዎች አሉ። ግን በሙያቸው እየተጠቀመ ሙያው ንቆት ሰዎችንም አቃሉ የሚኖርበት አጋጣሚ ስለነበረ ይህንን ነገር ለምን ትኩረት አንሰጠው? አዝማሪ እና ሙያው ማለት ልክ ባህላዊ ባንድ እንደ ማለት ነው። ድምፃዊውም እሱ ራሱ ነው፣ ግጥም ደራሲውም እሱ ራሱ ነው፣ ተጫዋቹም እሱ ራሱ ነው እና መሳሪያውንም የሚጫወተው እሱ ራሱ ስለሆነ እንደ አንድ ባንድ ማለት ነው። ስለዚህ እንዲህ አይነት ሙያ ያለው ሆኖ ሳለ ትኩረት የተነፈገበት ምክንያት ምንድን ነው ብለን ነው ባለሙያዎቹ የሚኖሩት ኢትዮጵያ ውስጥ ስለሆነ በሚል ነው እዚህ የተደረገው እና ጥቅሙ ልክ እንደ ሙዚቃ ሁሉ የኅብረተሰብን አንድነት ወይም ደግሞ የኅብረተሰብን ሁኔታ መያዝ የሚችል አይነት ነገር ነው። የህብረተሰብን ስሜት ይቆጣጠራል። ትልቅ ጠቀሜታ ነው ያለው። ባህር ዳር ዩኒቨርሲቲ የተካሄደውን ሁለተኛውን አውደ ጥናት በማዘጋጀት ተሳታፊ የሆኑት በሃምቡርግ ዩኒቨርሲቲ የአፍሪካና የኢትዮጵያ ጥናቶች የትምህርት ክፍል መምህር ዶክተር ጌቲ ገላይ ስለ አውደ ጥናቱ ሁለተኛው የዓለም አቀፍ የኢትዮጵያ አዝማሪ ጉባኤ በተለይ የባህር ዳር ዩኒቨርሲቲ ባለስልጣናትና ኃላፊዎችን፣ የባህልና ቱሪዝም ሚኒስቴርን፣ የዩኒቨርስቲውን ምሁራንና ተመራማሪዎች እንዲሁም ራሳቸውን ባለሙያዎች አዝማሪዎችን ከፍተኛ መነቃቃት ነው የፈጠረላቸው እና በጣም በጣም ከመጠን በላይ እጅግ ደስ ብሏቸው ሙያቸው፣ ጥበባቸው፣ የፈጠራ ችሎታቸው፣ ስራቸው ለኢትዮጵያ ማህበረሰብ የሚያበረክቱት ከፍተኛ አስተዋጽኦ በዓለም አቀፍ ጉባኤ ደረጃ መከበሩ እና መታወቁ እጅግ ደስ አሰኝቷቸዋል። አዘጋጆቹም ዶክተር ሙሉቀን አንድ አለም እና ዶክተር አስቴር ሙሉ እንዲሁም ሌሎች የባህር ዳር ዩኒቨርሲቲ መምህራን እና ሰራተኞች ምስጋና ይገባቸዋል። በተጨማሪም ከአሜሪካን ሀገር ፕሮፌሰር ዴቪድ ኤቫንስ የሚባሉ ከሜንፊስ ዩኒቨርሲቲ በኢትዮጵያ ባህላዊ ሙዚቃ ላይ ጥናትና ምርምር የሚያደርጉ እሳቸውም ተገኝተው የአዝማሪን እና የብሉዝ የሙዚቃ የአሜሪካ ሙዚቀኞችን በማነጻጸር እጅግ ግሩም የሆነ ጥናት አቅርበው ነበር እንዲሁም አዝማሪ ደጀን ማንችሎት ቴል አቪብ ከእስራኤል ሀገር ተገኝቶ በኢትዮጵያና ና በእስራኤል መካከል ያለውን ጥንታዊ ግንኙነት በጥበቡ በሙዚቃው፣ በግጥሙ፣ በዜማው በማሲንቆ ተጫውቶ እጅግ እጅግ አስደምሟል። እንደ ዶክተር ጌቲ ገላይ በጉባኤው ላይ ከተለያዩ አካባቢዎች የመጡ አዝማሪዎች ተገኝተዋል፣ የተለያዩ ጥያቄዎችን አንስተዋል፣ ሙዚቃዎቻቸውንም አቅርበዋል። በመሰናዶው መጀመሪያ ላይ ያደመጣችኋቸው አዝማሪ ነጋ ሙሉ አለምና ባለቤታቸው ምግብን በስልክ ከባህር ዳር አገኝተን ስለ አውደ ጥናቱ እንዴትነት ተጠይቀናቸው ነበር። እንግዲህ የዝራ በማሲንቆ ወዳውት በበገና እያጫወታ ተሳተው አለፈች አን መልአክ ተሞት የሚለው ያው የዝራ የኛ ማሲንቆ ነው። የዝራ ልጆች ነን። ሲወርድ ሲዋረድ እንግዲህ ያው ከጥንት ነው የቆየ ነው። አዝማሪ ማለት አዘመረ አመሰገነ ነው የሚባል። እኛ እንግዲህ አዝማሮች ደግሞ አለን። እኔም ያው ከዘፈንኩ እንግዲህ አርባ አመቴ ነው። በማሲንቆ ነው የምተዳደረው። አዝማሪ ነው ቢሉኝ የምወድንም አጫዋች ቢሉኝ ያው አሻንጉሊት ነው የማየው፣ እንደ አሻንጉሊት ነው ማየው። አዘመር አዝማሪ የሚለውን ነው የምወደው። እሺ እስቲ ምግብ ጋር ደግሞ የወተጋባነ ደግሞ ሰላሳ አምስት ዓመታችን ነው። ምግቤን እስቲ አገኝልኝ። አንድ ወይዘሮ ምግብ እንደምናሉ መስገን። ደህና ነሽ? እግዚአብሔር ይመስገን። እንግዲህ እርስዎ አዝማሪ ነዎት? አዎ እናቴም አባቴም አዝማሪ ነት። ሁሉ ስብሰባው እንዴት ነበር? እንዴት አገኙት? በጣም ደስ ነው ያለነ፣ እንዲያው ተከብረን እነሱም ተከብረው እኛንም አስከብረው የዋሉ ምስክር ወረቀት ተቀብለናል። በቤዳ ዩኒቨርሲቲ በባህር ዳር ዩኒቨርሲቲ አዎ ምስክር ለባለቤቴም ለእኔም ለተሰበሰብነው አዝማሮች በስነ ስርዓት የምስክር ወረቀት ተቀብለን የመጣነ ተደስተን ያለነ እውነትም ሙር የተማረ ይኑር ብለን በጣም ደስ ያለን። ወይዘሮ ምግብ አዝማሪ እንዴት ይተረጉሙታል? ምንድን ነው አዝማሪ ለርሶ? አዝማሪ ማለት መኩሪያ፣ ማስደሰቻ፣ ማስተዋወቂያ ነው። ማንም ካፌ ቤትም ሆነ ምግብ ቤትም ሆነ ሙዚቃ ካልተከፈተ ማንኛውም ቤት ደስ ይላል። ለአንጎል መነቃነቂያ፣ ለጭንቅላት ማደሻ አዝማሪ ነው። ዋናው ማስደሰጫ። አንዳንዶች ደግሞ እኛ ስንወጣ የሚሰድቡናሉ፣ የሚተቹናሉ፣ የሚተቹና ያለማወቃቸው ነው። እኛ ማሲንቆ ይዘን ስነት ማለት ነው ያደግንበት፣ የተወለድንበት የዘራችን ስለሆነ አይደንቀንም። እንደ እናንተ ያለ ሰው ግን መቆየት ጥሩ ነው። እያስተዋወቀን ነው። ወይዘሮ ምግብ በመጨረሻ እንዲህ ነበር ምስጋናቸውን የገለጹት አይበጣም እያሉ ሰው ሁሉ ሲቆጣ

በስራ ላይ ሳለ ያገኘነው አዝማሪ ትዕዛዙ አስናቀው በአዝማሪነት ሙያ 25 ዓመቱን ይዟል። በዚህ ሙያ ወደ ስራ የተሰማራው የአስራ ሁለት ዓመት ልጅ ሳለ ነው። አዝማሪ ትዕዛዙ በቴክኒክ ሙያ ቢመረቅም በአዝማሪነት ሙያው መቀጠሉን ገልጾልናል። እንደውም ከባልደረቦቹ ጋር በመሆን የአዝማሪዎች ማህበርን መስርተዋል። በዚህ ማህበር ላይ እንግዶች ከውጭ ሲመጡ መንግስት ሲወስደን አቀባበል እናደርጋለን። ከኤርፖርት ጀምሮ ትልልቅ ሰዎች ላይ ያሉ ነገሮች በአሁን ትንሽ ተቀዛቅዘናል። ያ ደግሞ ትኩረት የሚሰጠው አካል ትኩረት አልሰጠን ሲል እኛ ዝም ብለን ቁጭ ብለን ያልበቃውን በአሁኑ ሰዓት ያው የራሳችን የግል ስራ እየሰራን ያለነው። ማህበሩ አላማ የራሳችን የሆነ ምግብ አለን፣ የራሳችን የሆነ መጠጥ አለን፣ የራሳችን የመጠጥ ማቅረቢያ አለን፣ የራሳችን የምግብ ስርዓት አለን፣ የራሳችን ዘፈን ያለን ሰዎች። የሚገርምሽ ከአውሮፓ ወይም ከአሜሪካ ቅ ይመጣለት ሰው ውስኪ ያቀርቡለታል፣ ብርጭቆ ያቀርቡለታል፣ ወይም ውድ መጠጥ ሰላሳ አምስት ሺህ ብር አስራ አምስት ሺህ ብር የሚሸጥ መጠጥ ያቀርቡለታል። እኛ ግን አጎዛ አርገን የባህል ልብስ ቤታችን ሰርተን በሳር ቤታችን ጀንዴው ተነጥፎ አጎዛው ተነጥፎ ሰኔሉ ተነጥፎ በዋንጫ ባንኮላ፣ ጠላው በብርሌ ጠጁ በመለኪያ አረቂው በሞሰብ እንጀራው ቀርቦ ቡና አሰራሩ ያነ የአዝማሪውን ጋቢን አጣፍቶ ተጨባቡን ለብሶ ጃኑ ለብሶ ወደና ወደ ሲል ያ ነው በቃ መገለጫችን። ያን ለማስተላለፍ ነው ትግል እያደረግን ያለው ግን ያው የሚመለከተው አካል ትኩረት ስላልሰጠን ዝም ብለን በዛ አይነት ጊዜውን እየጠበቅን አለን እና ሙያውን ለማሳደግ ያው ወዳልቆች ትምህርቱን ይሰጠን አካል ያስፈልጋል። ቴክኒክ ያስፈልገዋል። አሁን ጀርመኖች እንዴት እንዳደጉ የልምድ ሙሉውጥ መደረግ መቻል አለ። ያ ስለ አጣን ዝም ብለን ቁጭ ብለናል። እና አሁን አውደ ጥናቱ ላይ የተቀረበው ነገር በጣም ደስ የሚል ሌላው፣ ከቴል አቪቭ እስራኤል ወደ ባህር ዳር የተጓዘው አዝማሪ ደጀን ማንችሎት ባቀረበው ሙዚቃ መወደሱ ተነግሮለታል። ታሪክ ሲመሰክር ዛሬ ባንደበቱ ጎንደር ጠቅላይ ግዛት ብርቧክስ መሰረቱ ማክሰኝት ጎን መንገድ እንፍራንዝን ይዞት በለሳ ወገራ ግንቢያ ጥጋዘዞ በለሳ ወገራ ግንቢያ ጥጋዘዞ። ማሲንቆ በራሱን አምስት መስቀል አለው። እንጨቱ ከዋንዛ ጭራው ከፈረስ ነው። አንጻኝ የምትኖር እንደላል ይበላ የፈረስ ጭራዬ ሰርታ ምታበላ የፈረስ ጭራ ሰርታ መታ በላ እግዚአብሔር ጥበቡን ለማን ነው ያጀለው? ማሲንቆ ለኢዝራኤል ዜማ ለያሬድ ነው። ማሲንቆ ሲመታ በኢየሩሳሌም ላሊበላ ኖረ ከቤተልሔም መላ መላእየ መላእየ መላእየ መላ መላእየ መላእየ መላእየ ማሲንቆ ተፈጥሮ ለዘመናችን እጅግ ውበት ሆነ ለባህላችን። ማሲንቆ ተሰጥቶን ከላይ ተመርቆት ጋዊት በበገና ዝራ በማሲንቆ ቡርባክስ መንደር የአዝማሪ ነው ይባላል። ታሪኩን ትነግረናለህ ለመሰለ ስትል ቡርባክ አዝማሪዎቹ ዋናው ፋብሪካው ማለት ወገራም ከበለሳም ከእንፍራዝ ይምጣ የትም ትልልቅ አርቲስቶች፣ ትልልቅ ዘፋኞች፣ ትልልቅ የሙያ አባቶቻችን የሚገኙበት ዋናው ዋናው ዋናው ትልቁ ብርባክስ ነው። ድሮ የተሰጠው ብርባክስ ማለት አንድ ትልቅ አዝማሪ የነበረ በየክፍለ ሀገሩ እየሄደ የሚዘፍን ሰውዬ ያ ሰውዬ ነው እና ሰው ተጣልቶ ተጋሎ ሰው ለዛ ሰውዬ ዋሱን ወጥ መጥቶ ከዛች ከብር ቧክስ ይኖራል። ዋስ የሆነው ሰውዬ አዝማሪውን ፍለጋ ሲመጣ አዝማሪ ሲያገኘው ምናለው ብር ብር በዋስ እንደ ማለት ነው። በብር ዋሱን ወጥ ያወጣው ሰውዬ ማለት ነው። ብር ቧክስ ብሎ የሰየመው ገንዘብ እየከፈለ እየከፈለ ደሆን ከፈለ ያ ነፍስ የገደለው ከዛ በኋላ በብር ዋስ የሆነ ሀገር ስለሆነ ብር በዋስ ብር በዋስ እንደማለት ነው። ብሩቡ አክስ ሆኖ ነው እንጂ። አዝማሪ ደጀን፣ እንግዲህ በአውደ ጥናቱ ላይ ስለመሰንቆ አሰራር ገልጸህ እንደነበርም ሰምቻለሁ። ማስንቆ ከታች ገበታው ራሱ መስቀል ነው። መወጠሪያው መስቀል ነው። ከላይ እንደገና ከላይ ጫፏ መስቀል ናት። እንደገና የምንጠመዝዝበት መስቀል ነው። እንደገና ማሲንቆ መምጫውን ቁጭ ስናደርግበት መስቀል ነው እና በአጠቃላይ ማስንቆ አምስት መስቀል አለው። እና ማሲንቆ ያው ለእግዚአብሔር፣ ለቤተ ክርስቲያን እንዲያገለግል ነበር እግዚአብሔር እንደ እንደበገና ተጽፏል። እንደ በገና እንደ ቤተ ክርስቲያን ከብሮ ቤተ ክርስቲያን ውስጥ ተከብሮ አይደለም የኖረው ከተወሰነ ዘመን በኋላ ከቤተ ክርስቲያን ከወጣ በኋላ ተመልሶ ክብሩን ሊያገኝ አልቻለም። በዛው መጠጥ ቤት እንደዘፈነ ሰርግ ቤት እንደዘፈኑበት ነው የኖረው እንጂ የእግዚአብሔር ማመስገኛ የእግዚአብሔርን ማወደሻ የሆነ መሳሪያችን ነው መስማሲንቆ። አዝማሪዎች እርስ በርስ ነው የሚጋቡት የራሳቸው ቋንቋም አላቸው ይባላል። ስለዚህ እንደው የምትነግረን ነገር ካለ ይሄ እንዴት መሰለሽ? አዝማሪ በተፈጥሮ እኔም እዛው አብሬ ያደግኩ ነኝ። አዝማሪ ዘር ነኝ በእናቴም በአባቴም አዝማሪ ዘር እና ማንም ሰው አዝማሪን አይጋባንም። ለምን ማሲንቆ የሚጫወተው ሰውዬ ሴቷ ዘፋኝ ካልሆነች ማግራት አይችልም። ለምን ዘፋኝ ሴት ይፈልጋል ማሲንቆ መችው፣ ዘፋኝ ካልሆነች ባላገር እሷን ቁጭ አድርጎ ሊያበላት አይችልም። መዝፈን አለባት አብረው። ስለዚህ የግድ ዘፋኝ መሆን አለባት። የሴት ዘፋኝም ከሆነች የአዝማሪ ዘር ከሆነች ደግሞ ባሏ ማሲንቆ መች፣ ካልሆነ ሌላ ባላገር እርሻ የሚያልፍ ሰው ልታገባ አትችልም፣ አታገባ በጨራሽ። እና ይሄ እርስ በርስ ነው የምንጋባው። የእርስ በርስ ቋንቋ አለን፣ የራሳችን ቋንቋ ደግሞ የአዝማሪ ቋንቋ የሚባል አለ። የምንግባባበት፣ የምንነጋገርበት፣ አንዳንድ ችግር ሲመጣ የምንወጣበት ተነጋግረን የራሳችን የሆነ ቋንቋ አለ። ምናልባት አሁን ዘመን እየሰለጠነ ሲመጣ አዝማሪው ሌላ ሊያገባ ይችላል። አሁን አዝማሪው ትንሽ ክብር እያገኘ መቷል። አሁን ቋንቋውን እንዴት ፈጠራችሁት? እንዴት ተፈጠረ? ለምን አስፈለገ? እሱ አሁን ጥናት እየተደረገ ነው ቋንቋው እንዴት እንደተፈጠረ አልፈጠረም። አላውቅም እኔ ከእናት አባቴ ነው የሰማሁት፣ ከአያቶቼ። ግን እንዴት እንደተፈጠረም እየተጠና ነው ቋንቋው። አብሮ ማንም የወሎ አዝማሪ ይሁን የጎንደርም ይሁን የጎጃም ይሁን ቋንቋ ይህቺን ቋንቋ እናካታለን። እንዳም ማለት እንሂድ ማለት ነው። እንወፍን እንዝፈን ማለት ነው። ሸየውን አላውች ማለት ሰውየውን አጫውችው ማለት ነው። ብዙ አለ ቋንቋ በመሰለ ስነጋገረው ደስ የሚል እና ያው ቋንቋው ትንሽ የራሳችን ነው ያው ቁጥር ድረስም ብርም ምግብም መኝታ መሄድም ሁሉም እንደ ማንኛውም ቋንቋ እንግባባለን። የዛሬ አራት ዓመት ግድም ለመጀመሪያ ጊዜ እዚህ በጀርመን ዓለም አቀፉ የአዝማሪ ጉባኤ ከተካሄደ በኋላ ከሁለት ሳምንታት በፊት ይኸው ጉባኤ በባህር ዳር ዩኒቨርሲቲ ተካሂደዋል። ግን ለአዝማሪያኑ እንዲሁም ለሙያው ምን ፋይዳ ይኖረው ይሆን? የአውደ ጥናቱ አዘጋጅና በሃንቡርግ ዩኒቨርሲቲ የአፍሪቃና የኢትዮጵያ ጥናቶች የትምህርት ክፍል መምህር ዶክተር ጌቲ ገላይ መልስ ይሰጡናል። ለሙዚቀኞቹ ወይም ለአዝማሪዎች ብቻ ሳይሆን ለኢትዮጵያ ማህበረሰብም እጅግ ትልቅ ፋይዳ አለው። ምክንያቱም የባህላችን የማንነታችን መገለጫ የሆነው የሙዚቃ መሳሪያ ማሲንቆ፣ ክራር እንዲሁም ሌሎቹ የአዝማሪነት ሙያ ታሪኩ፣ ጥበቡ በጥልቀትና በስፋት እንዲጠና የዩኒቨርስቲው ፕሬዚዳንት ዶክተር ባይሌ ዳምጤና ሌሎቹም ባለስልጣናት ከፍተኛ ፍላጎት አሳይተዋል። አዝማሪዎቹም ራሳቸው በዩኒቨርሲቲ ደረጃ በምሁራን የእነሱ ሙያ ክብር ተሰጥቶት መጠናቱ እጅግ ደስ ብሏቸዋል። በጉባኤው ላይ ጥያቄ ሲጠይቁ ሲሳተፉና ልዩ ልዩ ዜማዎችን ሲያቀርቡ ነበር። ስለዚህ አዝማሪዎች በኢትዮጵያ ደረጃ በዓለም አቀፍ ደረጃ በዩኒቨርሲቲ በምሁራን ዘንድ መከበራቸው እውቅና ማግኘታቸው ከፍተኛ ደስታን ከፍተኛ በሙያቸው መኩራትን ነው የፈጠረላቸው። ዛባዲ ዘመዲ መባባሉ ምነው፣ መባባሉ ምነው። ዶክተር ተቀወሰው ደማችን አንድ ነው ይላል። የኛ እንግዲህ ዘመድዬ ናና፣ ዘመድዬ ናና፣ በጀርመን በውጭም፣ በውጭም ያላችሁ የአዝማሪውን ነገር እናስቡት እባካችሁ። ዘመድ ዘመድ አድማጮች በባህር ዳር ዩኒቨርሲቲ ስለተካሄደው ስለ ሁለተኛው ዓለም አቀፍ የአዝማሪ ጉባኤ ያዘጋጀ ነው መሰናዶ እስከዚሁ ነበር። የባህር ዳር ዩኒቨርሲቲ በአዝማሪና ስራዎቹ ላይ የጀመረው ጥናት ሙያውን ይበልጥ ለማሳወቅና ለማስከበር፣ ባህልን ለማዳበር እንደሚረዳ ይታመናል። በሙዚቃ የአዝናኑንን ቃለ መጠይቅ የሰጡንን በሙሉ በዶቼ ቬለ ስም እያመሰገንኩ የምሰናበተው አዜብ ታደሰነኝ ጤና ይስጥልኝ።